The voice of America. Yeah. Yeah, America the በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ህዳር 3 2013 ዓመተ ምህረት የአማርኛ ቋንቋ አገልግሎት ዝግጅታችን አሁን ጀመረ። የኢትዮጵያ ህዝብ ተወካዮች ምክር ቤት ዶክተር ደብረጽዮን ገብረ ሚካኤልን ጨምሮ የ38 ሰዎችን ያለመከሰስ መብት ዛሬ ባካሄደው ስብሰባ አነሳ። በአብይ ርዕስ ዘገባ አለን አንድ አምቡላንሶቻችን እንደዚሁ በጥይት ተመትተውብናል። ይህ እንግዲህ ወደ ሁመራና በዚህ በዳንሻ አካባቢ ነው። የኢትዮጵያ ቀይ መስቀል ማህበር ቃል አቀባይ ዶክተር ሰለሞን አሌን የሰማችኋቸው በሰሜን ኢትዮጵያ ድጋፍ እየሰጡ ባሉበት አካባቢ የገጠማቸውን ይነግሩናል። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ንጉሱ ታምሬ ስርጭቱን ያቀናብርልናል። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሃሪክ ኒውስ ዶት ኮም በአትቪ አምሃሪክ የፌስቡክ ገጻችንና በአህዱ ራዲዮ 943 ላይ በቀጥታ ማዳመጥ ትችላላችሁ። አሁን ለሰዓቱ ዋና ዋና የዓለም ዜና ከቆንጅታዬ ጋር ልተዋችሁ። ጤና ይስጥልኝ እንደምናመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጅ ይታዬ ነኝ። የምዕራብ ትግራይ ክፍል ነጻ ወጥቷል ሲሉ የተናገሩት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ሰራዊቱም ሰብአዊ እርዳታ እየሰጠ መሆኑን ገልጸዋል። የመንግስት የቴሌቪዥን ጣቢያዎችም የኢትዮጵያ የመከላከያ ሰራዊት በተለይ ሁመራን፣ ማይካድራን እና ዳንሻን ሲቆጣጠር አሳይተዋል። ሰራዊቱ ወልቃይትን ሙሉ በሙሉ መቆጣጠሩንም ዘግበዋል። በነጻ ምንጭ በኩል አልተረጋገጠም። ህወሀት ግን አሁንም በጭካኔ ተግባሩ ገፍቶበታል ሲሉ ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ወንጅለዋል። የኢትዮጵያ ጦር ሽራሮን ሲቆጣጠር እጅና እግራቸውን የፊጥኝ ታስረው የተረሸኑ የመከላከያ ሰራዊት አባላትን አግኝቷል ያሉት ጠቅላይ ሚኒስትሩ ዓላማው ኢትዮጵያን ለመስበር ሰራዊታችንንና ህዝቡን አስቆጥቶ ለበቀል እርምጃ ለማነሳሳት ነው ብለዋል። በየቦታው ከዚህ የከፋ ጭካኔ ሊገጥመን ይችላል ያሉት ጠቅላይ ሚኒስትሩ፣ ነገር ግን ይህ ለጁንታው የመጨረሻው ነው፣ ጥንቃቄያችን ሙት ይዞን እንዳይሞት ነው ሲሉ አክለዋል። ጠቅላይ ሚኒስትሩ በትናንቱ መልዕክታቸው የህወሀት መሪዎች ለፍርድ ሳይቀርቡ ወታደራዊ እርምጃው አይቆምም ሲሉ አስታውቀዋል። የህግ የበላይነት ሳይረጋገጥ ከዚህ ጁንታ ጋር ድርድር አይኖርም ማለታቸውም ይታወሳል። ህወሀት ሰሞኑን በሰጣቸው መግለጫዎች በኢትዮጵያ የመከላከያ ኃይል ተያዙ ስለተባሉት ቦታዎች ማስተባበያ ሲሰጥ መቆየቱ ይታወሳል። ይህ በዚህ እንዳለ የዩናይትድ ስቴትስ ምክር ቤት የማሳቹሴትስ ክፍለ ግዛት ተወካይ አባል ኮንግረስ ውመን አያና ፕሬስሊ በኢትዮጵያ መንግስትና በትግራይ ክልል ኃይሎች መካከል የሚካሄደው ለብዙ መቶዎች ህይወት መጥፋት ምክንያት የሆነ ግጭት ሁለቱም ወገኖች በአስቸኳይ ተኩስ አቁም እንዲያደርጉ እየተሰማ ያለውን ጥሪ እደግፋለሁ ሲሉ አስታውቀዋል። የክልሉ የኤሌክትሪክና የቴሌኮሙኒኬሽን አገልግሎትም እንዲመለስ የጠየቁት የዩናይትድ ስቴትስ ምክር ቤት አባሏ የግጭቱ መራዘም የኢትዮጵያንም የመላ ቀጠናውንም ጸጥታ ያናጋል ሲሉ አሳስበዋል። የአይቮሪኮስ ፕሬዚደንት አላሳን ዋታራ እና ተፎካካሪያቸው ሃንሪ ኮናን ቤዴ ሰላም እንዲወርድ መነጋገራቸውን ሊቀጥሉ ስምምነት አደረጉ። በቅርቡ የተካሄደውን ፕሬዝደንታዊ ምርጫ ተከትሎ በተቀሰቀሰው ግጭት ብዛት ያላቸው ሰዎች ተገድለዋል። ዋታራ ከተፎካካሪያቸው ጋር ያደረጉትን የመጀመሪያ ውይይት እርስ በርስ መተማመን ለመገንባት የመጀመሪያ እርምጃ ሲሉት፣ ቤዴ በበኩላቸው ሀገሪቱ ወደ ሰላም እንድትመለስ በቀጣዮቹ ቀናት ንግግራችንን እንቀጥላለን ሲሉ ተደምጠዋል። ሁለቱ ተፎካካሪዎች አቢዣን ላይ ከተነጋገሩ በኋላ አብረው ሊሰሩ ያደረጉት ስምምነት ይኖር እንደሆነ ግን በዝርዝር የገለጹት ነገር የለም። ይሁን እንጂ የሄንሪ ኮናን ቤዴ ፓርቲ እና ሌሎችም ተቃዋሚ ፓርቲዎች ከገዢው ፓርቲ ጋር የፖለቲካ ግጭቱን ለመፍታት የሚደረግ እንቅስቃሴ ሊኖር የሚችለው መንግስት ተፎካካሪ መንግስት በመመስረታቸው በመወንጀል የከሰሳቸው የፖለቲካ መሪዎች ላይ የከፈተውን ክስ ሲያነሳ ብቻ ነው ማለታቸው ታውቋል። አላሳም ዋታራ ለሶስተኛ የስልጣን ዘመን ሊወዳደሩ ከወሰኑበት ጊዜ አንስቶ ከሁለት የስልጣን ዘመን በላይ ማለፍ ህገ መንግስቱ አይፈቅድላቸውም ካሉት ተቃዋሚ ሀይሎች ጋር በአምባጓሮ ተጣም እንደሆነ የከረሙት ዋታራ ከአራት አመታት በፊት የወጣው አዲሱ ህገ መንግስት ይፈቅድልኛል ባይ ናቸው። የሊቢያ ተደራዳሪዎች በሀገሪቱ ለአስር ዓመታት የዘለቀውን ብጥብጥ ለማቆም በተያዘው ንግግር በአንድ አመት ተመንፈቅ ጊዜ ውስጥ ምክር ቤታዊና ፕሬዚደንታዊ ምርጫ ለማካሄድ በወጣው እቅድ ላይ ተስማምተዋል። የተባበሩት መንግስታት ድርጅት የሊቢያ ተጠባባቂ ልዩ ተወካይ ስቴፈኒ ዊሊያምስ ስምምነቱን ትልቅ ስኬት ብለውታል። በዚህ ሳምንት ቱኒዥያ ላይ በተካሄደው ንግግር የተባበሩት መንግስታት ድርጅት ሰባ አምስት የሊቢያ ተወካዮችን አሰባስቦ አነጋግሯል። የውይይቱ ተሳታፊዎች ምርጫዎችን የሚያደራጅ ጊዜያዊ መንግስት የመመስረት እቅድ ላይ አሰባስቦ አነጋግሯል። የውይይቱ ተሳታፊዎች ምርጫዎችን የሚያደራጅ ጊዜያዊ መንግስት የሚመሰርት እቅድ ለመንደፍም እየተዘጋጁ መሆናቸው ነው የተገለጸው። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትሱ ተመራጩ ፕሬዝደንት ጆ ባይደን የረጅም ጊዜ አማካሪያቸው የነበሩትን ሮን ክሌንን የዋይት ሀውስ ጽህፈት ቤት ሹማቸው እንዲሆኑ መርጠዋቸዋል። ሮን ክሌን በቀደመው የፕሬዝደንት ባራክ ኦባማ ዘመነ መንግስት የምክትል ፕሬዝደንት ባይደን ጽህፈት ቤት ሹም ነበሩ። በአውሮፓውያን 2014 የኢቦላ ወረርሽኝ በተቀሰቀሰ ወቅትም ፕሬዝደንት ኦባማ የዩናይትድ ስቴትስ ምላሽ ኃላፊ ባለስልጣን አድርገዋቸው ነበር። ጆ ባይደን ትናንት ባወጡት መግለጫ ሮን ክሌንን ከተለያዩ የፖለቲካ አመለካከት ያላቸው ሰዎች ጋር በመስራት ጥልቅ የሆነ ተመክሮና ብቃት ያላቸው ሰው ናቸው። ይህን የቀውስ ወቅት ለመጋፈጥና የሀገራችንን አንድነት ለመመለስ በዋይት ሀውስ ጽህፈት ቤት ሹምነት ትክክለኛው የሚያስፈልጉኝ ሰው ሆነው አግኝቻቸዋለሁ ብለዋል። ሮን ክሌንም አዲሱን ሹመታቸውን የእድሜ ልክ ክብሬ ሲሉ ገልጸውታል። ተመራጩ ፕሬዝደንት ከሽግግር አማካሪዎቻቸው ጋር መወያየታቸውን እንደቀጠሉ ናቸው። ከመጪው የምስጋና ቀን ከታንክስ ጊቪንግ በዓል በፊት ሌሎችም ቁልፍ ተሿሚዎቻቸውን ይፋ እንደሚያደርጉ ተናግረዋል። ፕሬዝደንት ትራምፕ ባለፈው ሳምንት በተጠናቀቀው አገር አቀፍ ምርጫ መሸነፋቸውን አልተቀበሉም። በበርካታ ቁልፍ የብርቱ ፉክክር ክፍለ ግዛቶች በወጣው የምርጫ ውጤት ላይ በፍርድ ቤት ክስ መስርተዋል። ይህ ነው የሚባል ማስረጃ በሌለበት ፕሬዝደንቱ ያልተመረጥኩት በምርጫው ድምፅ አሰጣጥና ቆጠራ በተፈጸመ መዛባት ነው የሚሉት ትራምፕ ባይደን አሸናፊ መሆናቸው ተቀልብሶ እሳቸው ለሁለተኛ የስልጣን ዘመን በዋይት ሀውስ ለመቀጠል እየተሟገቱ ነው ያሉት። ይሁን እንጂ እስካሁን ዳኞች የቀረቡትን ሁሉንም የሚስተር ትራምፕን ክሶች ውድቅ አድርገውባቸዋል። ሌሎችንም ክሶች መመልከታቸውን ይቀጥላሉ። ቪኦኤ ያነጋገራቸው የምርጫ ባለስልጣናትና ሌሎች የዜና ድርጅቶች የጆ ባይደን ድል ይቀለበሳል ብለው እንደማያስቡ ነው የሚናገሩት። ይህ በዚህ እንዳለ በአውሮፓ የዩናይትድ ስቴትስ አጋሮች የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን፣ የፈረንሳይ ፕሬዚዳንት ኢማኑዌል ማክሮን እና የጀርመን ቻንስለር አንገላ መርክልን ጨምሮ ትራምፕ የያዙትን ሙግት ችላ ብለው ባይደንን ቴሌፎን እየደወሉ እንኳን ደስ ያለው እያሉ ናቸው። ትናንት ማታ ተመራጩ ፕሬዝደንት ከአውስትሬሊያ፣ ከጃፓንና ከደቡብ ኮሪያ መሪዎች ጋር ተነጋግረዋል። ጆ ባይደን ትናንት በዋለው የአርበኞች መታሰቢያ ቀን ምክንያት በማድረግ ፊላዴልፊያ የሚገኘውን የኮሪያ ጦርነት መታሰቢያ ጎብኝተዋል። ፕሬዝደንት ትራምፕ በበኩላቸው ዋሽንግተን አቅራቢያ የሚገኘው የአርሊንግተን ብሔራዊ መካነ መቃብር ተገኝተዋል። ትራምፕ ምርጫው በስፋት ተጭበርብሯል ያሉበትን መሰረት የሌለው ውንጀላ ካጎረፉበት ካለፈው ሐሙስ ወዲህ ብቅ ብለው ሲታዩ የትናንቱ የመጀመሪያ ጊዜያቸው ነው። አሁንም በትዊተራቸው ስለ ምርጫ ውጤት መክሰሳቸውን እንደቀጠሉ ናቸው። አዎ ስለ ተጭበረበረ ነው የተሸነፉት ብለው የሚደግፏቸውን ሪፐብሊካኖች ቃልም በትዊተራቸው እያወጡ ናቸው። ይሁን እንጂ ሮይተርስና አይፒኤስኦኤስ ማክሰኞ ዕለት ይፋ ያደረጉት የህዝብ አስተያየት ሰማኒያ ከመቶ አሜሪካውያን ከሪፐብሊካኖችም ገሚሱ ባይደን በትክክሉ አሸንፈዋል ብለው እንደሚያምኑ ተናግረዋል። ባይደን አብዛኞቹ የእሳቸውን ማሸነፍ ያልተቀበሉትን ጨምሮ ስለ ሪፐብሊካን ፓርቲ መሪዎች በሰጡት አስተያየት ፕሬዚደንቱን ትንሽ ይፈሯቸዋል ብለዋል። ሚስተር ትራምፕ በምርጫው መሸነፋቸውን አልቀበል ማለታቸውን አስመልክተው ባይደን በሰጡት አስተያየት እውነቱን ለመናገር አሳፋሪ ነገር ነው ለታሪካቸውም አይጠቅማቸውም ሲሉ ተደምጠዋል። በመጨረሻም ዩናይትድ ስቴትስ ትናንትም ካለፉት ሁሉ ከፍተኛ የሆነውን የኮቪድ-19 ተጋላጮች ቁጥር በአንድ ቀን መዝግባለች። የኮቪድ ተከታታይ ፕሮጀክት የተባለው ድርጅት ባጠናቀረው አሃዝ መሰረት ትናንት በሀገሪቱ ዙሪያ ከ144 ሺህ በላይ አዲስ የኮሮና ቫይረስ ተያዦች ተመዝግበዋል። ከትናንት በስቲያ የተገኙት አዲስ ተያያዦች 136000 ነበሩ። 65 ሺ 365 ሰዎች ሆስፒታል ገብተዋል። 1421 ሰዎች ሕይወታቸው አልፏል። በሕዝብ ብዛት አንደኛዋ የሆነችው ካሊፎርኒያ አጠቃላዩ የኮሮና ቫይረስ ተጋላጭ ቁጥር አንድ ሚሊዮን ሊደርስ ነው። ቴክሳስ ውስጥ በትናንትና እለት ከአንድ ሚሊዮን አልፏል። ዩናይትድ ስቴትስ በአጠቃላይ ከ10.4 ሚሊዮን በላይ የቫይረሱን ተያዦቿን ይዛ አሁንም በዓለም ቀዳሚውን ስፍራ እንደያዘች ነች። በብራዚል በቻይና ኩባንያ ሲኖቫክ በተሰራው የኮቪድ-19 ክትባት ላይ ተቋርጦ የነበረው ሙከራ እንደቀጠለ ተገልጿል። በስፔን አሳሳቢ የኮቪድ-19 ይዞታ ላይ ካሉ ሀገሮች የሚገቡ መንገደኞች ለኮሮና ቫይረስ ከኮሮና ቫይረስ ነጻ መሆናቸውን የሚያሳይ ማስረጃ ማሳየት እንደሚኖርባቸው ባለስልጣናት አስታውቀዋል። በመጨረሻም በብጥብጥ በሚታመሰው የአፍጋኒስታን ደቡባዊ ሄልማንድ ክፍለ ግዛት ዛሬ በደረሰ የቦምብ ፍንዳታ ለዩናይትድ ስቴትሱ ሬዲዮ ፍሪ ዩሮፕ ሬዲዮ ሊበርቲ የአፍጋን ቋንቋ አገልግሎት ራዲዮ አዚዲ ይሰራ የነበረ አንድ ዘጋቢ መገደሉ ተገልጿል። የአፍጋኒስታን ባለስልጣናት እንዳሉት ሪፖርተሩ ኤልያስ ዳይ እና ወንድሙ ክፍለ ግዛቷ ዋና ከተማ ወደሚገኝ የፕሬስ ክለብ በመጓዝ ላይ ሳሉ መኪናቸው ላይ ፍንዳታው የደረሰው ሳሉ ነው። መኪናቸው ላይ ፍንዳታው የደረሰው። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጂታየን ለዜናዎቹ እናመሰግናለን። የምታዳምጡት በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ የሚተላለፈውን የዛሬ ሐሙስ ህዳር 3 2013 ዓ ም ዝግጅታችንን ነው። ወደ 44 ሺህ ሰው ነው ኢንቮልቭ ያደረገው እዚህ ጥናት ውስጥ። ክትባቱ ቢኤንቲ 162 ይባላል። ስድስት ሀገሮች ላይ ነው የተጠናው። ዘጠና ፐርሰንት ማለት ክትባቱ ከተወጉት ከአስሩ ዘጠኝ አይዛቸውም። ስለዚህ ክትባት በመስጠታችን ከአስር ሰው ዘጠኝ ሰው አዳነት ማለት በጣም ትልቅ ነገር ነው። ፕሮፌሰር ብስራት ኃይለ መስቀል በሃዋርድ ዩኒቨርሲቲ መምህር እና የክሊኒካል ፋርማሲ አስተዳደር ሳይንስ ትምህርት ክፍሎች ምክትል ሊቀመንበር ናቸው። እጅግ ከፍ ያለው የዘጠና በመቶ አመርቂነት አለው ስለተባለው አዲሱ የኮቪድ 19 ክትባት ከተናገሩት የተወሰደ ነው። ለሙሉ ቅንብሩ በሁለተኛው አጋማሽ ጠብቋቸው። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሃሪክ የፌስቡክ ገጻችንና በአህዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። በዚህም ምክንያት ጥቂት የቴክኒክ መደነቃቀፎች በፕሮግራሞቻችን ላይ ተፈጥረው ብታዳምጡ አስቀድመን ይቅርታን ጠይቃለን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። የኢትዮጵያ ህዝብ ተወካዮች ምክር ቤት ዶክተር ደብረጽዮን ገብረ ሚካኤልን ጨምሮ የሰላሳ ስምንት ሰዎችን ያለመከሰስ መብት ዛሬ ባካሄደው ስብሰባ አነሳ። በህወሀት ውስጥ አለ የተባለው የወንጀለኞች ቡድን የሽብር ጥቃት ለመሰንዘር መረብ እንደዘረጋ የጠቅላይ ሚኒስትር ጽህፈት ቤት አስታወቀ። ዓለም አቀፉ ህብረተሰብ የወንጀለኛው ቡድን ከሚነዛው የሐሰት መረጃ ራሱን እንዲጠብቅም ጥሪ አቀረበ። መለስካቸው አመሃ ዝርዝራለው የሕዝብ ተወካዮች ምክር ቤት ዛሬ ከቀትር በፊት ባካሄደው መደበኛ ስብሰባ ከፌዴራል ጠቅላይ አቃቤ ሕግ ያለመከሰስ መብትን ለማንሳት በቀረበው የውሳኔ ሐሳብ ላይ ተወያይቶ የሰላሳ ስምንት ሰዎችን ያለመከሰስ መብት ማንሳቱ ታወቀ። ከነዚህ ያለመከሰስ መብታቸው ከተነሳባቸው ሰዎች መካከል ዶክተር ደብረ ደብረጽዮን ገብረ ሚካኤል፣ አቶ አስመላሽ ወልደሥላሴ፣ አቶ አባይ ፀሐዬ፣ አምባሳደር አዲስ አለም ባሌማና አቶ ጌታቸው ረዳ ይገኙበታል። የኢትዮጵያ ቴሌቪዥን ዘገባ እንደሚያመለክተው እነዚህ ያለመከሰስ መብታቸው የተነሳባቸው ሰላሳ ስምንት ሰዎች ከፍ ያለ የሀገር ክህደት በመፈጸም በሕገ መንግሥቱና በሕገ መንግሥታዊ ሥርዓቱ ላይ በተደረገ ወንጀል የጦር መሣሪያ ይዞ በማመስ የሀገሪቱን የፖለቲካና የግዛት አንድነት በመንካት በሚፈጸም ወንጀል የሀገር መከላከያ ኃይልን በመጉዳት እና በሽብር ወንጀል በመሳተፍና ዋና የሽብር አቅራቢ በመሆን በመጠጠራቸው እንደሆነ ተገልጸዋል። ምክር ቤቱ ውሳኔውን በሙሉ ድምፅ እንዳጸደቀውም ታውቋል። የአለመከሰስ መብታቸው ከተነሳባቸው ሰዎች መካከል አብዛኞቹ የዚሁ ምክር ቤት አባል የነበሩ መሆናቸው ይታወቃል። በሌላ በኩል ደግሞ የጠቅላይ ሚኒስትር ጽህፈት ቤት በኦፊሴራው የፌስቡክ ገጹ እንዳሰፈረው በሕወሓት ውስጥ አለ ያለው የወንጀለኞች ቡድን በአዲስ አበባና በሌሎቹ የአገሪቱ ክፍሎች ፍርሃትን ለመንዛትና የሽብር ጥቃት ለማድረስ አስፈጻሚ መረብ አቋቁመዋል ሲል አስታወቀ። አክሎም ግጭቶችን ለማነሳሳትና በተለያዩ የሀገሪቱ አካባቢዎች የሽብር ጥቃቶችን ለማካሄድ ተልእኮ ከወንጀለኛው ቡድን ወስደው በመንቀሳቀስ ላይ ናቸው ተብለው የተጠረጠሩ ግለሰቦች በፌዴራልና በአዲስ አበባ ፖሊስ አማካኝነት በቁጥጥር ስር እየዋሉ መሆናቸውን ያትታል። የተጠርጣሪዎቹ ስብጥር ከተለያዩ የሙያ የኑሮና የብሔር ተወላጆች መሆኑን ያብራራው የጠቅላይ ሚኒስትር ጽፈት ቤት ይፋዊ የፌስቡክ ገጽ አሁን በቁጥጥር ስር የዋሉት ተጠርጣሪዎች ቁጥር መቶ አምሳ መድረሱን ያሳያል። ከእነዚህም መካከል ጥቂቶቹ የሚደክኑት የጸጥታ ስጋት አነስተኛ መሆኑን ከግምት ውስጥ በማስገባት በዋስ ተለቀዋል ብለዋል። ይኸው መግለጫ አንዳንድ ስመጥር የሆኑ ድርጅቶችና ግለሰቦች በተሳሳተ መንገድ የእስረኞችን ቁጥር በተመለከተ ሙሉ በሙሉ የተረጋገጠና የተጋነነ መረጃ እያሰራጩ እንደሆነ ይናገራል። የሕግ አስከባሪው አካል አሰራር ደንብን የተከተለ እንጂ እንደሚወራው በማንነት ላይ ተመስርቶ ግለሰቦችን የሚያጠቃ አይደለም ሲል መግለጫው ያብራራል። በመጨረሻም መግለጫው ሁሉም ዓለም አቀፍ አጋሮችና ተዋንያን ህወሓት ውስጥ በሚገኝ ወንጀለኛ ቡድን እየተነዛ ያለውን የውሸት ዘመቻ ልብ እንዲሉ ሲል ጥሪ አቅርበዋል። በተያያዘ ዜና ፌዴራል ፖሊስ በመከላከያ ሰራዊት የሰሜን እዝን የሬዲዮ መገናኛ በመጥለፍ እና የመገናኛ ስርዓት እንዲቋረጥ በማድረግ እዙ በህወሓት ጁንታ የጥፋት ቡድን ጥቃት እንዲፈጸምበት ሲያመቻቹ ተገኝተዋል በሚል የጠረጠራቸውን ሰባት ጄኔራል መኮንኖች ዛሬ ፍርድ ቤት እንዳቀረባቸው ማምሻውን የኢትዮጵያ ቴሌቪዥን አስታውቋል። ይህን ተግባር በዋናነት ሲያስፈጽሙ የቆዩት ቀደም ሲል በሀገር መከላከያ ሰራዊት የመገናኛ መምሪያ ኃላፊ የነበሩት ሜጀር ጀነራል ግብረ መድህን ፈቃዱ ወይንም በቅጽል ስማቸው ወዲ ነጮ መሆናቸው ትናንት መዘገባችን ይታወሳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እንለፍ። የኢትዮጵያ ቀይ መስቀል ማህበር በመከላከያ ሰራዊትና ትግራይ ክልል ኃይሎች መካከል ጦርነት በሚደረግባቸው ቦታዎች በመገኘት ሰብአዊ ድጋፎችን እየሰጠ መሆኑን አስታወቀ። ድጋፉን ይሰጥባቸው በነበሩ ስፍራዎች በአንዳንዶቹ ይጠቀምባቸው የነበሩ መኪኖች በጥይት መደብደባቸውን የተናገሩት የማህበሩ ቃል አቀባይ ዶክተር ሰለሞን አሊ ዓለም አቀፍ አሰራሮች በሚፈቅዱት መሰረት ተግባራቱን ግን መቀጠሉን ተናግረዋል። የማህበሩን ስራዎች የሚደግፉ አስተዋጽኦች ይደረጉ ዘንድም ጥሪ አቅርቧል። ከሀብታሙ ስዩም ጋር ቆይታ ያደረጉት ዶክተር ሰለሞን አሊ የኢትዮጵያ ቀይ መስቀል ማህበር በአሁኑ ሰዓት እያደረገ ያለውን ሰብአዊ ድጋፍ እንደሚከተለው ያስረዳሉ። ግጭቱ ባለበት አካባቢ በተለይም በሰሜን ጎንደር በኩል ወደ አስር አምቡላንሶችን በማሰማራት ወደ ሀያ የሚሆኑ በጎ ፈቃደኞቻችንን በማሰማራት ወደዚህ ወደ መተማና ዳንሻ አካባቢ ቅርቅር እነዚህ ቦታዎች ላይ በዚህ በግጭቱ ምክንያት የተጎዱ ወገኖች በሙሉ የመጀመሪያ ሕክምና እርዳታ እና የአምቡላንስ አገልግሎት እንሰጣለን። በትግራይ አዋሳኝ በኩል በሰሜን ወሎ በኩልም እንደዚሁ ወደ አምስት የሚሆኑ አምቡላንስ እና የማህበሩን ሰርቪስ ስንትኖች እና በጎ ፈቃደኞችን በማስተማራት ያው እዛ እንኳን ምንም ችግር የለም። በአሁኑ ጊዜ ቅድመ ዝግጅት እያደረግን ነው። እንግዲህ ከአጋር ድርጅቶቻችን ጋር ከዓለም አቀፍ ቀይ መስቀል ኮሚቴ ጋርም በመሆን ምናልባት ወደፊትም የሚያስፈልጉ እንደ መድኃኒት እና ምግብ ነክ ያልሆኑ ነገሮችን ያው እንግዲህ እኛ ካለን የስምንት አስርት ዓመታት ልምድ አስፈላጊ ቅድመ ዝግጅቶችን እናደርጋለን። ለዚህም ህብረተሰቡ እንዲያግዘን ጥሪ በማድረግ ላይም ዶክተር ሰለሞን እንግዲህ በማህበራዊ መገናኛ ገጾች ላይ የተጻፈ ወይም የተቀመጠ አንድ መረጃ ነበረ። ይህንን የሰብአዊ አገልግሎት ለመስጠት በምታደርጉት ጥረት ውስጥ አንዳንድ ጊዜ መኪናዎቻችሁና ሰራተኞቻችሁ ኢላማ እየሆኑ እንደሆነ የሚናገር ነገር አለ። አንድ ሶስት አምቡላንሶቻችን እንደዚሁ በጥይት ተመተውብናል። ይህ እንግዲህ ወደ ሁመራና በዚህ በዳንሻ አካባቢ ነው። በዛ አካባቢ አገልግሎት እየሰጠን ነው። እንግዲህ ቅድም እንደነገርኩ በጎ ፈቃደኞቻችን ሀያ አራት ሰዓት በሙሉ ወሰሉ ቢሆኑ የተጎዱ ወገኖችን እንዳልኩ ወደ እነዚህ ቦታዎች ህክምና እያደረጉም የመጀመሪያ ህክምና ያደርጋሉ። በዚህ አጋጣሚ እንግዲህ የግጭት ሁኔታ ውስጥ ስላለው ፏልፎ እንደዚህ አይነት ነገሮች ይጋጥማሉ። ብዙም ጊዜ ባይሆን ከዚህ በፊት አንድ ሁለት ዓመት በፊትም እንደዚህ አጋጥሞናል፣ በሌላ አካባቢ ማለት ነው። ስለዚህ እንደነዚህ አይነት ነገሮች ሲኖሩ እንግዲህ ምንድን ነው የምናደርገው? በዘልማድ ግጭቶቹም ከመኖራቸው በፊት የኢትዮጵያ ቀይ መስቀል ማህበር ወይ ደግሞ የዓለም አቀፍ ቀይ መስቀልና ቀይ ጨረቃ ንቅናቄ አምቡላንሶች በጀኔቫ ኮንቬንሽን አርማዎቻቸው ከለላ ይደረግላቸዋል። በጎ ፈቃደኞቻቸው አስፈላጊ የሆኑ ስራዎችን እንዲሰሩ በነጻነት እንዲሰሩ መንገዶች ሁሉ እንዲወጡ ላስከበርላቸው እናደርጋለን። እንደዚህ አይነት እንግዲህ እናወጣለን። ችግርም ሲፈጠር እንደዚህ አይነት ነገር ለሚመለከታቸው ወገኖች በሙሉ መልዕክት እናስተላልፋለን። ምክንያቱም ሰብአዊ እንቅስቃሴውን የተጎዱ ወገኖችን ሕይወት የመታደግ ዋና ስራችን ስለሆነ ሁሉም ወገኖች ያንን አውቀው ለበጎ ፈቃደኞቻችን ለአርማዎቻችን ከለላና መንገድ እንዲሰጡ እና ከአንዳንድ ጥቃቶችም እንዲታደጉ እናደርጋለን ማለት ነው። ዶክተር ሰለሞን እንግዲህ ቀደም ብለው በአማራ ክልል በኩል በተለይ በጎንደርና በወሎ በኩል ሰብአዊ ድጋፍ የሚሰጡ የእናንተ ማህበር አባላትና መኪኖች እንደተሰማሩ ነግረውኛል። በትግራይ ክልል በኩልስ ምን አይነት ድጋፎችን ለማድረግ ታቅደዋል? የትግራይ ክልልን ድንበር አልፋችሁ ወይም በትግራይ ክልል በኩልም ተሻግራችሁ ድጋፍ የምሰጡበትን ፈቃድ አግኝታችኋል ወይ? ትግራይ ክልል ውስጥ የሚንቀሳቀሰው ቅርንጫፋችሁ ውስጥ መሰል ድጋፎችን ለመስጠት ምን ያክል ዝግጁ ነው? ምን ያክልስ የሚያሰራው አይነት ሁኔታ ተፈጥሮለታል? ትግራይ ውስጥም እንደዚሁ አሉ። ወደ መቶ የሚሆኑ አምቡላንሶች አሉ። በጎ ፈቃደኞችም አሉ። ቅርንጫፍ ጽሕፈት ቤት ማለት ግን፣ አሁን ግንኙነት የለንም። ግንኙነት ተቋርጧል። ነገር ግን ያው እንደ አሰራር፣ እንደ ዝግጅት፣ እንደ ቅድመ ዝግጅት፣ እንደ መርሆች እዛ ያለው ቅርንጫፋችን እነዚህን አሁን የምንሰራቸውን አይነት በሰሜን ምድርም በወሎ በሌሎች አካባቢ በነገራችን ላይ በጉሊሶ ላይም ያው ከፓርትነሮች ጋር የሚያገኛቸው ወደ ሁለት መቶ የሚሆኑ ሰዎች የሚያገለግል ምግብ ነክና ምግብ ነክ ያልሆኑ ቁሳቁሶች ልከናል። የጉሊሶ ማለት ነው። እንደነዚህ አይነት ስራዎች የሚታወቁ ስራዎቻችን ናቸው። ግንኙነትን ባይኖረን በእንደዚህ አይነት ስራ ላይ ይሰማራል የሚል እምነት አለን። ዋና ገለልተኛ ስራዎችንም እንዲሰሩ እንግዲህ ያ መግለጫ እንግዲህ ሁሌ ለዛም ያገለግላል ማለት ነው። ተደራሽ ከሆነ እዛ ድረስ። ዶክተር ሰለሞን አሊ፣ የኢትዮጵያ ቀይ መስቀል ማህበር የህዝብ ግንኙነት ኃላፊ፣ በእጅጉ አመሰግናለሁ። መልካም ምሽት ይሁን ልዎት ሁላችንም። ሀብታሙንና እንግዳውን እናመሰግናለን። ወደ ተከታዩ ዘገባ ስናልፍ በሶማሌ ክልል አስራ አንዱ ዞኖችና ስድስቱ የከተማ አስተዳደሮች ውስጥ ዛሬ ሰልፍ ተካሂዷል ተብሏል። ህወሓት በሰሜን እዝ ላይ ፈጽሞታል የተባለውን ጥቃት ለማውገዝ ሰልፍ መካሄዱን ያደረሰን ዘጋቢያችን አዲስ ቸኮል፣ በምስራቅ ሀረርጌ ሶስት ወረዳዎችም ተመሳሳይ ሰልፍ መካሄዱን በተከታዩ ዘገባ ያስደምጠናል። ሰልፉ ህወሀትን የሚቃወም እንደሆነ ነው የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ ምክትል ኃላፊዋ ወይዘሮ ሂቦ አህመድ የሚናገሩት። የሰልፉ ዋና ዓላማ አንደኛ የቲፒኤልኤፍ በመከላከያ ሰራዊት ሰሜን እዝ ላይ የወሰዱትን አጸያፊና አስደንጋጊ ማውገዝ ነበረ ዋነኛው ዓላማ። ሁለተኛ ያው እንደ ሶማሌ ክልል ህዝብ እኛ ምናምነው በተለየ ሁኔታ የህወሀት ጽንፈኞች እኛ ላይ ያደረሱት ብዙ በደሎች አሉ። በባህላችን፣ በሃይማኖታችን እና በማንነታችን ተገናርገው፣ እንደዚሁም ንብረታችንን ዘርፈውታል። የሴቶች የተደፈሩበት፣ ሽማግሌዎች የተገደሉበት፣ ሰው በጅምላ የተጨፈጨፈበት እና ከነ ህይወቱ በተቀበረበት ጊዜ ነው ያሳለፍነው። ይህንን ጊዜ ዋነኛ ተጠያቂ የሆኑት አመራሮች እና የቲፒኤልኤፍ ጀኔራሎች ነበሩ። እነዚህ በህዝባችን ጥያቄ መሰረት ወደ ህግ እንዲቀርቡልን ላኪያ ሰራዊቱ ያነሳውን እርምጃ እየደገፍ ልክ ተልኳቸውን ሲጨርሱ ደግሞ እነዚህም በህግ እንዲያቀርቡልን የምንጠይቅበት ሰልፍ ነበር። በቀደሙት ዓመታት ለእስር ድብደባና እንግልት ተዳርገው የነበሩ የሃይማኖት አባቶች ሴቶችና ሌሎችም የህብረተሰብ ክፍሎች በወቅቱ ንግግር ማድረጋቸውን ወይዘሮ ሂቦ ገልጸዋል። በስፍራው የተገኙት የክልሉ ተጠባባቂ ርዕሰ መስተዳድር አቶ ሙስጠፌ መሀመድም በህወሀት ቡድን ላይ የተወሰደ ነው ያሉትን እርምጃ እንደሚደግፉ አስታውቀዋል። የህወሀት ቡድን እኔ ከሞትኩ ሰርዶ አይብቀል በሚል ፈሊጥ በሀያ ሰባት ዓመታት የሀገራችን ህዝቦች ሲያጋጁ ከቆየ በኋላ ስልጣን እንዴት አጣለሁ በማለት በማይሆን የበላይነት ስሜት እኛ ብቻ ነን መምራት የምንችለው፣ እኛ ብቻ ነን ማስተዳደር የምንችለው በሚል ፈሊጥ ስልጣን ካጣ ወዲህ ህዝቡ እንዳይረጋጋ ሰዎች በዘርና በሃይማኖት እንዲጋጁ እንዲጋደሉ እየሰራ ነበር። ረሻ ላይ አሁን ያየኑ በጣም አሳዛኝ ክህደት በመከላከያ ሰራዊት ላይ ፈጽሟል። ይህን ለመቃወም የወጣው እጅጋ ህዝብ የህወሀትን የሃያ ሰባት ዓመት ግፍ በሶማሌ ክልል ላይ ያካሄደውን በዚህ በደምደሙ ምንም ተጠያቂነት እንደማይሰማው ስለሚያሳይ የመከላከያ ሰራዊት የሚያደርገውን ተጋድሎ እንደግፋለን። የፌዴራል መንግስት በህወሀት ላይ እየወሰደ ያለውን የህግ ማስከበር ስራ በሙሉ ልብ እንደግፋለን። በተመሳሳይ በምስራቅ ሐረርጌ ዞን በጎረጉቱ ሜታና ጉርሱም ወረዳዎች የህወሀት ቡድንን የሚያወግዝ ሰልፍ የተካሄደ ሲሆን ከ150 በላይ ሰንጋበሬዎችም ለመከላከያ ስጦታ መቅረባቸውን የዞኑ የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ኑሬ መሀመድ በተለይ ለቪዮ አስታውቀዋል። የደምልገሳም እየተደረገ መሆኑን ነው አቶ ኑሬ አክለው የገለጹት። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ በተያያዘም ተመሳሳይ ዓላማ ያላቸው ሰልፎች በሲዳማ ክልል ሐዋሳ ከተማ በአፋር ብሔራዊ ክልላዊ መንግስትና በኦሮሚያ ክልል ከተሞች ተደርገዋል ይለናል የሐዋሳው ዘጋቢያችን ዮናታን ዘብዲዮስ። ተጨማሪ ዘገባ አለው። ዛሬ በሐዋሳ ከተማ የተካሄደውና ቁጥራቸው የበዙ ሰልፈኞች በአደባባይ የተገኙበት ሰልፍ ሁለት ዓላማ ያለው ሲሆን በኢትዮጵያ መከላከያ ሰራዊት ላይ በህወሓት የተፈጸመውን ጥቃት ማውገዝና ጥቃቱን ተከትሎ መንግስት እየወሰደ ያለውን ህግ የማስከበር እርምጃ መደገፍ መሆኑ ተገልጧል። ግን የማስገበር ተግባርን እንደግፋለን። በሰልፉ የሐዋሳ ከተማ ነዋሪዎችና ከሲዳማ ክልል ወረዳዎች የመጡ ሰዎች የተገኙ ሲሆን ሲዳማዎች የወደዱትን በሚያወድሱበትና የጥሉትን በምነቅፉበት በሲዳማ ሀገር ሽማግሌዎች በሚከወን ቀይጣላ በተሰኘ ባህላዊ ስራ ተታጀበ ነበር። የአዋሳ ከተማ ነዋሪ ወይዘሮ ዘውሪቱ ቦጋሌ ለድጋፍና ለተቃውሞ በአደባባይ ከወጡ ሰልፈኞች ውስጥ አንዱ ሲሆኑ የተሰማቸውና ብደረግ ብሎ የሚያስቡትን ለቪኦኤ ተናግሯል። በህዋት የተመራው ኃይል በመከላከያ ሰራዊታችን ላይ የከፈተውን ያጠቀው ጥቃት በማውገዝ ነው የወጣው። እኔም ደግሞ ከመንግስት ጎን በመቆ ድጋፍ ለመስጠት እዚህ ቦታ የተገኘው በኢትዮጵያ ህልውና ላይ ተደራደሩ የሚሉ አካላትን ሀሳብ አሊቀበልም። ነገር ግን ወንጀለኞችን ለመያዝ በሚደረገው ሂደት ውስጥ ንጹሐን ሰለባ መሆን የለባቸውም ብዬ አምናለሁኝ፣ ብለዋል። የተወጋችው ኢትዮጵያ ነች። ጉዳት የደረቡት ሰባት ኢትዮጵያ ነች። መከላከያ ሰራዊት ማለት ኢትዮጵያ ህልውና ነው የተነካው። ከሰልፈኞቹ መካከል አቶ ሺታይ ኪአም አገር በሁለት መንግስት አይመራም፣ ሲሉ ተናግረዋል። ኢትዮጵያ መንግስት እየወሰደ ያለው ትክክለኛ አቋም ነው ነው የሚለው ዲሞክራሲ አለ በሀገራችን ተወያይተን መፍታት ሲገባል፣ ወደ ጦርነት መግባት የለባቸው፣ መወያየት አለባቸው። በየጠረፍ ጦርነት መግባት እና ለህግ አልገዛም ማለቱ አግባብ አይደለም የምለው ነው አቋም ያለኝ አገር በሚጠብቅ የአገር መከላከያ ሰራዊት ላይ የተፈጸመው ጥቃት በፍጹም ተቀባይነት የሌለውና ህዝቡን ያሳዘነ ድርጊት መሆኑን የተናግረው ደግሞ አቶ አዳነ አሸናፊ ናቸው ከራስ ወገን እንደዚህ አይነት የጥቃት ዜና መስማት ያማል ነው ያሉት ሀገራችን እየጠበቀስ ረጅም አመታት የቆየ ስራት ላይ የተደረገው ህገወጥ ድርጊት እና ጭፍጨፋ ትክክል እንዳልሆነ ያው ስዳማ ብሔራዊ ክላ ሚኒስት ህዝብ እንደ ህዝብ ዛሬ በነቅስ ወጥቶ ያው ያለበት አቋሚ ነው ያለው። ተገቢ አይደለም። ህወሀት በመከላከያ ሰራዊት ላይ የፈጸመውን ጥቃት እናወግዛለን። መንግስት በቡድኑ ላይ ህግ ለማስከበር እየወሰደ ያለውን እርምጃም እንደግፋለን። መስዋዕትነታችሁ ለሀገር ክብርና ለአንድነታችን በመሆኑ መቼም አንዘነጋችሁም። ሀገራችን ኢትዮጵያ በእናት ጡት ነካሾች አትፈርስም የሚሉና ሌሎችም ቁጥራቸው እጅግ የበዙ መፈክሮች የታዩ ሲሆን አብዛኛዎቹ ለመንግስት ያላቸውን ድጋፍ የሚገልጡና በመከላከያ ሰራዊት ላይ የተፈጸመውን ጥቃት የሚያወግዙ ነበር። በሰልፉ ላይ የተገኙት የስዳማ ክልል ፕሬዚዳንት አቶ ደሳሌ ዳሞም ኢትዮጵያ በብዙ ፈተናዎች ውስጥ ያለፈች፣ ዛሬ ላይ የደረሰች የማትፈርስ ጠንካራ ሉዓላዊት ሀገር ነች ብሏል። ከጠላት ጋር ተባብረው እንደሚሰሩ በገለጹት መሰረት የብሔር ብሔረሰቦች ተምሳሌት የሆነውን የመከላከያ ሰራዊታችንን በምሽት በማጥቃት የመደምሰስ ሙከራ አድርገዋል። ደግናው ሰራዊታችን ጠንካራ መከላከል ያደረገ ቢሆንም ይቅር የማይባልላቸው አሳፋሪ ተግባር ፈጽመዋል። መንግስት እስካሁን ችግሩን በሰላማዊ መንገድ በውይይትና በድርድር ለመፍታት ያደረጋቸው ጥረቶች የሚደነቁ ቢሆኑም በጽንፈኛ ቡድን ተቀባይነት አጥተው በመክሸፋቸው ይልቁን እኩይ ተግባራቸውን ተጠናክረው የብዙ ሰው ህይወት እንዲጠፋ በር የከፈቱ በመሆናቸው በማደናገሪያ እንደራደር ጥሪ የተጀመረው ህግ የማስከበር ሀገር የማዳን ዘመቻ ላፍታም እንዳይቆም እንጠይቃለን። የህግ በላይነት ተረጋግጦ ሰላም እንዲሰፍን ከመንግስት ጎን በመቆም መከላከያ ሰራዊትን በሚያስፈልገው ሁሉ ለመደገፍና ለማጠናከር የሲዳማ ብሔራዊ ክልላዊ መንግስትና ህዝቡ ዝግጁ መሆኑን አስታውቀዋል። ሐዋሳ ከተማ የተካሄደው ሰልፍ ከተለያዩ አቅጣጫዎች ወደ መስቀል አደባባይ በማቅናት የተደረገ ሲሆን የአሊንከን ተፈጽሟል። በተመሳሳይ ሰላማዊ ሰልፎቹ በኦሮሚያ ክልል በጅማ በአጋሮ በበደሌ በምስራቅ አድርጌ በአርሲ ዞኖችና በአፋር ብሔራዊ ክልላዊ መንግስት ሰመራ ከተማ እንዲሁም በሌሎችም አካባቢዎች የተካሄደ ሲሆን በሰላም ተጠናቋል ተብሏል። ለአሜሪካ ድምጽ ራዲዮ፣ ዮናታን ዘብዲዮስ ሐዋሳም ጆናታንን እናመሰግናለን። ወደ ተከታዩ ዘገባ እንለፍ። በጅማ ከተማ የህወሓትን ተልኮ ለማስፈጸም ሲንቀሳቀሱ ነበሩ የተባሉ ሀያ ስድስት ግለሰቦች ታሰሩ ሲሉ የከተማው ከንቲባ አስታወቁ። ከንቲባው አቶ ትጃኒ ናስር ለእኩይ ተግባር የሚጠቀሙት የጦር መሳሪያዎች እና ከሰባት መቶ ሺህ ብር በላይ የሚመነዘር የውጭ ሀገር ገንዘብም ተይዟል ብለዋል። ናኮር መልካ ተጨማሪ አለው። ባለፈው ሳምንት በፌዴራል መንግስትና በህወሀት መካከል የተፈጠረውን ግጭት ተከትሎ በጅማ ከተማም ህገወጥ እንቅስቃሴ ሲያደርጉ የተያዙ ግለሰቦች አሉ ብለዋል የጅማ ከተማ ከንቲባ አቶ ትጃኒ ናስር። በብሔር በመለየት እዛ ያደረጉትን ተገን በማድረግ ታላቂያቸውን ደግሞ እንደ ሌላ ዞን እርምጃ ወሰዱ ጅማላ ይላኩ ና በተለይ ሸኔጋ ና አቤኒም ተያይዞ ወደዚህ እርምጃ እንዲወሰድ ወደ ከተማችን ይላኩ አሉ። አንዳንድ ጊዜ በወንብ በመወርወር ሚሊሻችንን ላይ ጉዳት አድርሱ አሉ። ወንጀለኞች ከነ ዶክመንታቸው ነው የተያዙ በተጨባጭ ክላሽ በችጉት ና ብር እንዲሁም ደግሞ የራሳቸውን እቅድ ይዞ የሚንቀሳቀሱ ሰዎች ስለሆኑ በተጨባጭ ወደ ሀያ ስድስት ሰው ነው። ከዛ ውስጥ ግን ፖሊሶች ሁሉም ነገር ጣርተው በህገ መንግስታችን ወደ ህግ የሚያቀርቡ ነሱ ሄገ ትካሎች ሲያጣሩ ደግሞ እሱን ሪፖርት እናደርጋለን። የአብን ምክትል ሊቀመንበር አቶ ዩሱፍ ኢብራሂም ፓርቲያቸው በጅማ ከተማ ጽህፈት ቤት እንደሌለው ገልጸው የከንቲባውን ክስ በተመለከተ መረጃ የለንም ብለዋል። ሪፖርት አልደረሰንም፣ ግን አጠቃላይ አሰራሩ ምንድን ነው? ተደጋጋሚ ኦሮሚያ ክልል ውስጥ ያየ ነው። አማራውን ለይቶ የሚያጠቃ ጽንፈኛ ኃይል ይንቀሳቀሳል። መስተዳድሮቹም፣ አመራሮቹም መንግስት እየያዘ እርምጃ እየወሰደ እንደሆነ ነው የሚታወቀው እና ራሱን የሚከላከለውን ወይም መደበኛ መብቱን የሚጠቀመውን አማራ ለማሸማቀቅ መደበኛውን አማራ አብን የሚል ስም በመስጠት የሚደረግ እንቅስቃሴ ነው። በተለያዩ ቦታዎች የተለመደ ነው። መንግስት ኦነግ ሸኔ ከሚ ሚላቸው ራሳቸውን የኦሮሞ ነጻነት ሸማቂዎች ነን ከሚሉ ምዕራብ ዞን ቃል አቀባይ ምላሽ ለማግኘት ያደረግነው ጥረት አልተሳካም። የጅማ ከንቲባ አቶ ትጃኒ ከአንድ ግለሰብ ቤት ግምቱ ከ700 ሺ ብር በላይ የሚሆን የውጭ ሀገር ገንዘብም ይዘናል ብለዋል። የተለያዩ ጦር መሳሪያዎችንም በአንድ ሳምንት ውስጥ መያዛቸውን ገልጸዋል። ከድሮ ጀምሮ የጅማ ህዝብ እነዚህ ወንጀለኞችን በማጋለጥ የውጊያ መለጠሮችን ጭምር የቲፒኤልኤፍ ተላላኪ ከዛ መጥፎ በብር የተደገሰ ዶላር ሰባት መቶ የሚሆን ዶላር ከነሱ ቁጣቸው የተያዙበት እና እንዲሁም እነዚህ ሰዎች በጎቶ ስር ብለዋሉ። ማ ከተማ ህዝብ ራሱን ከቤታጋ ተዘጋጅቶ እያጋለጠን ራሱን እየጠበቀ ያለ ህዝብ ነው። በዚህ አጋጣሚ የጅማ ህዝብን ማመስገድ ይፈልጋለሁ። የጅማ ፖሊስ አዛዥ ኢንስፔክተር አንተነ ጌታነ ባለፉት ሰባት ቀናት ህገወጥ የሆኑ አምስት ጠመንጃ አስራ ሁለት የተለያዩ አይነት ሽጉጦችና የጦር ሜዳ መነጽሮች እንዲሁም የተለያዩ ጥይቶች መያዛቸውን ገልጸዋል። በጅማ ከተማ ያለው እስራት ብሔርን፣ እንዲሁም የመጡበትን ዞን መታወቂያ ለይቶ እየተካሄደ ነው ለሚለው ትችትም የወንጀል ድርጊት ብሔርና ዞን የለውም ሲሉ አስተባብለዋል ከንቲባው ክልል ወይም ደግሞ ዞንን ወይም ደግሞ ቤሪን አይለይም። ይመታልህ ወንጀለኛ ወንጀለኛ ነው። ቦምብ ይዞ ውጊያ መነጠርና ክላሽና ሽጉጥ ይዞ የተገኘ ዶራል ሰውን በማታለል ሽብር ለመፍጠር የተዘጋጀ ዞንን አይለይም። እኛ ተጨባጭ ያር ነው። ጅማ ወይም ሐረር ወይ ወለጋ ወይም ቤሪን አይደለም። ወይም በእምነት አይደለም። ወንጀለኛውን ብቻ ነው። ወንጀለኛ ስንል ግን መሳሪያ ነው ያልነው እንጂ በግምት አይደለም። ይሆናል ብልናል ለምያዝ ነው። ቦምብ ወርውሮ ብልሻችን ገለዋለሁ። የጅማ ከተማ ፍጹም መረጋጋት ውስጥ ትገኛለች ሲሉም ገልጸዋል አቶ ትጃኒ ለአሜሪካ ድምፅ ናኮር መልካ ከአምቦ። ናኮርን ለዘገባው አመስግነን ወደ ተከታዩ ዘገባ ስናልፍ ከህወሓት ተልዕኮ ወስደው በሲዳማ ክልል እና ሐዋሳ ከተማ የሽብር ጥቃት ለመፈጸም ሲንቀሳቀሱ የነበሩ አምስት የኦነግ ሸኔ አባላት እና ሀያ የህወሓት ምልምሎች በቁጥጥር ስር መዋላቸውን የክልሉ ሰላምና ጸጥታ ቢሮ አስታወቀ። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ዘገባ ያስደምጠናል። የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቶስ የጥፋት ቡድን ካሉት ህወሓት ተልእኮ ተቀብለው በክልሉ በተለይም በሀዋሳ ከተማ ውስጥ የብሔር ግጭት ለመቀስቀስ ወጣቶች ሲመለምሉ ነበሩ ብለዋል። እዚህ ከተማ 25 ተጠርጣሪዎች በቁጥጥር ስር አውለናል። እነዚህ ተጠርጣሪዎች ከተለያዩ አካባቢዎች ስምርት ተሰጥቷቸው እዚህ ከተማ በህዝብ ላይ ጥቃት ለመፈጸም ሲዘጋጁ ተይዟሉ። ከነዚህ ውስጥ አምስቱ የኦነግ የሸኔ አባላት ናቸው። ሌሎቻቸው ከወያኔ ተልእኮ በመቀበል እዚህ ከተማ ወጣት ለማደራጀት እንቅስቃሴ ውስጥ የተሳተፉ ናቸው። ሌሎቻቸው ቀጥታ ከመቀሌ እዚህ ስምርት ወስዶ መጥቶ በከተማ ውስጥ የተለያዩ ሰርቪላንስና ጥቃት የሚፈጸምባቸው ኤሪያዎች ሲለዩ በቁጥጥር ስር የዋሉ ናቸው። ጥፋት ለመፈጸም ሲንቀሳቀሱ ከተያዙ ግለሰቦች በተጨማሪ ህገወጥ የጦር መሳሪያ፣ ሀሰተኛ የብር ኖቶች፣ የተለያዩ የኮንትሮባንድ እቃዎችና በህገወጥ መንገድ ሲዘዋወር ነበረ ከ82 በርሜል በላይ ነዳጅ መያዛቸውን ያብራሩት ደግሞ የሲዳማ ክልል ፖሊስ ኮሚሽን ኮሚሽነር መሳፍንት ሙሉጌታ ናቸው። አስራ ሁለት ክላሽ የተያዘበት ሁኔታዎች አሉ። በተለያዩ ፍተሻው ስናደርግ ሶስት ቺኮዝ መሳሪያ አንድ ኤምኬ አንድ ድሞፍተር ስምንት የተለያዩ ሽጉጥ መሳሪያዎች የተያዙበትና አስራ ስምንት የሽጉጥ ጥይቶች እና ዘጠና አራት የክላሽ ጥይቶች የተለያዩ ጥይቶች ተይዘው በቁጥጥር ስር ውለው ግለሰቦቹ ምርመራ እየተጣራባቸው ያለበት ሁኔታዎች አሉ። ከዚህ ከህገወጥ ቡድኑ ስንቀሳቀስባቸው አንድ ዓላማ ብቻ አይደለም ይዘው የምንቀሳቀሰው። የተለያዩ ዓላማዎችን ሀገር ለማፍረስ በሚያደርገው ጥረት አንዱ ህገወጥ የገንዘብ ኖቶች ናቸው። በክልላችን ወደ 37 ሺህ የአስተኛ ብር ኖቶች በቁጥጥር ስር ውለዋል። አቶ ለማየሁ እንዳሉት በሲዳማ ክልል ፕሬዝዳንት በአቶ ደስታ ሌዳሞ የሚመራ ከሀገር መከላከያ ሰራዊት፣ ከክልሉ ጸጥታ አካላት፣ ከፌደራል ፖሊስ ና ከብሔራዊ መረጃና ደህንነት አገልግሎት የተውጣጡ አካላትን ያቀፈ የአብይ ኮማንድ ፖስት የተቋቋመ ሲሆን ህገወጥ እንቅስቃሴዎችን ለመግታት የተቀናጀ ክትትል ና ቁጥጥር ያደርጋል። ብለዋል አቶ አለማየሁ። ተያያዥ ወንጀሎችም በከተማው ስሩ የነበሩ ግለሰቦች በድንገተኛ ቁጥጥር መያዛቸውን ተናግሯል። አስራ አምስት ሚሊዮን ብር የሚገመት የተለያዩ የኮንትሮባንድ እቃዎች፣ 14 ኪሎ ግራም የሚመዝን ጋንጃና ሐሽሽ የተለያዩ የወርቅ እና የማዕድን ግብአቶችንም በተደረገው ድንገተኛ ፍተሻ ቁጥጥር ስር ያለበት ሁኔታ ነው ያለው። ከዚህ በተጨማሪ በሞተር ብሽክልትና በባለሶስት እግር ተሽከርካሪዎች ላይ የሰዓት እላፊ ገደብ መጣሉም ታውቋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም በዘገባው እናመሰግናለን። ወደ ተከታዩ ዘገባ ስናልፍ ኮቪድ-19 የዓለምን ኢኮኖሚ ባወደመበት በአሁኑ ወቅት በዓለም ዙሪያ የረሃብ ሁኔታ ከፍተኛ ደረጃ ላይ ደርሷል ሲል የተባበሩት መንግስታት ድርጅት አስጠንቅቋል። በከፍተኛ የምግብ እጥረት ምክንያት በሚሊዮኖች የሚቆጠሩ ሰዎች ቤተሰቦቻቸውን ለመመገብ ሲሉ ለፍልሰት መዳረጋቸውን የዓለም የምግብ ፕሮግራምና ዓለም አቀፍ የፍልሰት ድርጅት ገልጸዋል። የአሜሪካ ድምጽ ዘጋቢ ሊሳ ሽላይን ከጄኔቫ የላከችው ዘገባ አለ አዳነች ፍስሀዬ ታቀርበዋለች። በተለይም አደጋ ላይ ያሉት ማህበረሰቦች ግጭትና የተፈጥሮ አደጋ ባለባቸው አካባቢዎች የሚኖሩት ናቸው። የዓለም የምግብ ፕሮግራምና ዓለም አቀፍ የፍልሰት ድርጅት ያወጡት ዘገባ እንደሚለው የኮቪድ-19 መዛመትን ለመከላከል የተወሰዱት እርምጃዎች በሰዎች ከቦታ ቦታ መንቀሳቀስ ላይ ትልቅ ገደብ አስከትሏል። የዓለም የምግብ ፕሮግራም በገለጸው መሰረት ከፍተኛ የምግብ እጥረት የገጠማቸው ሰዎች ብዛት ዓለም አቀፉ ወረርሽኝ ከመግባቱ በፊት ከነበረው በ80 ከመቶ ጨምሯል። ከ149 ሚሊዮን ወደ 270 ሚሊዮን ከፍ ማለቱን ነው ዘገባው የገለጸው። ዓለም አቀፍ የምግብ ፕሮግራምና የፍልሰተኞች ድርጅት ያወጡት ዘገባ በዓለም ዙሪያ ካሉት 164 ሚሊዮን ፍልሰተኛ ሰራተኞች በቫይረስ መዛመት ምክንያት በተለይም ክፉኛ የተጎዱት ኦፊሴላዊ ባልሆነ የስራ ዘርፍ የተሰማሩት ናቸው ይላል። የዓለም አቀፍ የፍልሰት ድርጅት ቃል አቀባይ አንጀላ ዌልስ በተለይም ተጋላጭ የሆኑት አነስተኛ ክፍያ የሚያገኙት፣ ማህበረሰባዊ ዋስትና የሌላቸው፣ በጊዜያዊ ስራ የተሰማሩት ናቸው ይላሉ። ሞር ከሺ በላይ የሚሆኑ የጉዞ እገዳዎች በ20 ሀገሮች፣ ግዛቶች ወይም አካባቢዎች ተደንግገዋል። እነዚህ ኮቪድ-19ን ለመቆጣጠር የተደረጉት እገዳዎች ሰዎች እንደ ልብ ተንቀሳቅሰው በመስራት ምግብና ሌሎች መሰረታዊ አስፈላጊነት ያላቸው ነገሮችን ለማግኘት የሚችልበትን እድል አጥብበዋል። ፍልሰተኞቹ ዘላቂ ገቢ ካላገኙ ወደ ሀገራቸው ለመመለስ እና ከውጭ ይላክ የነበረው ገንዘብ ገንዘብ ይቀንሳል ማለት ነው። ዘገባው እንደሚለው በውጭ ሀገራት የሚኖሩት ሰዎች ወደ ቤተሰቦቻቸው የሚልኩት ገንዘብ በዓለም ደረጃ 800 ሚሊዮን ለሚሆኑ ሰዎች ወይም ለእያንዳንዳቸው ዘጠኝ ሰዎች አንድ ሰው ወሳኝ የኑሮ ምንጭ ነው። በያዝነው ዓመት ከውጭ ሀገራት የሚላከው ገንዘብ መጠን በ14 ከመቶ ይቀንሳል ተብሎ ይጠበቃል። በዓለም ዙሪያ ካሉት ፍልሰተኞች ወደ ሀገር የሚላከው ገንዘብ ቤተሰቦችን በመርዳት ተግባር ወሳኝ ሚና እንደሚጫወት የዓለም የምግብ ፕሮግራም ቃል አቀባይ ታምሰን ፈሪ አስገንዝበዋል። እንዲህ አይነቱ የገቢ ምንጭ ከታጣ የረሃብ ሁኔታ ሊጨምር እንደሚችል ፈሪ ገልጸዋል። ባደረግነው ጥናት መሰረት በውጭ ሀገራት ያሉት ፍልሰተኞች ወደ አገሮቻቸው የሚልኩት ገንዘብ ከቀረ ጥናቱ በተካሄደባቸው 79 አገሮች ብቻ 33 ሚሊየን የሚሆኑ ተጨማሪ ሰዎች በረሃብ አደጋ ላይ ሊወድቁ እንደሚችሉ የዓለም የምግብ ድርጅት ገምግሟል። ከእያንዳንዱ አምስት ቤተሰብ አንድ ሰው ከውጭ የሚላከውን ገንዘብ ምግብ ለመግዛት እንደሚጠቀምበት መስሪያ ቤቶቻችን ገልጸውልናል። ዓለም አቀፍ ማህበረሰብ ኮቪድ-19 ዓለም አቀፍ ወረርሽኝ ባስከተለው የኢኮኖሚ ድቀት ምክንያት ህይወታቸውን ለማትረፍ እየታገሉ ያሉትን በመቶዎች ሚሊዮኖች የሚቆጠሩ ሰዎችን እንዲረዳ የዓለም የምግብ ፕሮግራምና ዓለም አቀፍ የፍልሰት ድርጅት ጥሪ አቅርበዋል። የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ዝግጅታችንን በፌስቡክ ላይቭ አት ቪኦኤ አማህሪክ እንዲሁም በአህዱ ራዲዮ 943 ላይ በቀጥታ ማዳመጥ ይቻላል። አድማጮች ተዘዋዋሪውን የስልክ ቁጥራችንን እናስታውሳችሁ ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠና ዘጠኝ አርባ ሁለት በመደወል በውስጥ መስመር 14 በተቀረጸው የድምፅ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። ሆርን አት ቪኦኤ ኒውስ ዶት ኮም የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ፣ ዋና አዘጋጅ ትዝታ በላቸው፣ እያስተናገድኳችሁ ያለሁት ጽዮን ግርማሪኝ እስከ ምሽቱ አራት ሰዓት አብረናችሁ ነን። አብራችሁን ሆኑ ሰለሞን አባትን እናመሰግናለን። ወደ ተከታዩ ዘገባ እንለፍ። የምዕራብ ወለጋ ዞን አስተዳደር በባለፈው ሳምንት የጉሊሶ ጥቃት ከቤት ንብረታቸው ለተፈናቀሉ ዜጎች ድጋፍ እያደረገ መሆኑን ገለጸ። የዞኑ ዋና አስተዳዳሪ አቶ ኤልያስ ኡመታ ጥቃቱን የፈጸሙት የኦነግ ሸኔ አባላት ላይም እርምጃ ወስደናል ብለዋል። ከሸማቂ ቡድኑ ለማረጋገጥ ያደረግነው ሙከራ አልተሳካም። በእርምጃው የተገደሉትን ከመግለጽ የተቆጠቡት አስተዳዳሪው አርባ አምስት የኦነግ ሸኔ አባላትን በቁጥጥር ስር አውለናል ሲሉ ገልጸዋል። የኦሮሚያ ፖሊስ ጄኔራል ኮሚሽነር አራርሳ መርዳሳ ባለፈው ቅዳሜ 24 የኦነግ ሸኔ አባላትን በምዕራብ ወለጋ ደምስሰናል ሲሉ መግለጫ ሰጥተው ነበር። ናኮር መልካ ተጨማሪ ዘገባ ይዟል። የነቀምቴ ከተማ ነዋሪው አቶ ጋሩማ ተሰማ በምዕራብ ወለጋ ጉሊሶ የሚገኙትን ቤተሰቦቻቸውን በስልክ ለማግኘት እንዳልቻሉ ገልጸዋል። የስልክ አገልግሎቱ ከዚህ ቀደምም ከስድስት ወራት በፊት ተቋርጦ ነበር። "መንግስት በአካባቢው የሚንቀሳቀሱ ሸማቂዎች ላይ እርምጃ ለመውሰድ አገልግሎቱን አቋርጦ ስለነበር፣ አሁንም በዚያ ምክንያት የተቋረጠ መስሎኝ፣ ስለ ቤተሰቦቼ ደህንነት ተጨንቄያለሁ ብለዋል አቶ ጋሩማ። የስልክና ኢንተርኔት አገልግሎቱ በምዕራብ ወለጋ ላሉ ሀሳቢ፣ አይራ፣ ጉሊሶ፣ ነጆ፣ መነሲቡ፣ ቂልጡካራ፣ ቦጂ ድርመጂ እና ቤጊ እንዲሁም በቄሌም ወለጋ ደንቢዶሎ፣ ጊዳሚና አንፊሎ የተቋረጠ መሆኑን ስልክ በመደወል ባለመስራቱ አረጋግጫለው። የኢትዮ ቴሌኮም ምዕራብ ቀጠና ኃላፊ እንዲሁም የኢትዮ ቴሌኮም ከፍተኛ አመራሮች ስልክ ባለማንሳታቸው በዚህ ጉዳይ ዙሪያ ለጊዜው ምላሽ ማግኘት አልተቻለም። ነገር ግን የኢትዮ ቴሌኮም የምዕራብ ቀጠና ኃላፊው አቶ ሙላቱ ጉደታ ትናንት ለቢቢሲ አፋን ኦሮሞ ክፍል በሰጡት ምላሽ በተጠቀሱት አንዳንድ ስፍራዎች ከጥቅምት 25 2013 ዓ.ም ጀምሮ የሞባይልም ሆነ ኢንተርኔት አገልግሎት መቋረጡን ገልጸዋል። በአካባቢዎቹ የቴሌኮም አገልግሎቱ ለምን እንደተቋረጡ እንደማያውቁም አቶ ሙላቱ ገልጸዋል አገልግሎቱን ለማቋረጥ እና ለማስጀመር ስልጣኑ አልተሰጠንም የእኛ ኃላፊነት ለደንበኞች አገልግሎት መስጠት ነውም ብለዋል አቶ ሙላቱ የሞባይል ስልክና ኢንተርኔት አገልግሎት መቋረጡን ለኢትዮ ቴሌኮም የበላይ አስተዳደር አስታውቀው ምላሽ እየጠበቁ እንደሆነም ጨምረው ተናግረዋል የኦሮሚያ ክልል መንግስት ኮሚኒኬሽንስ ጉዳዮች ኃላፊ አቶ ጌታቸው ባልቻ ስለ አገልግሎቱ መቋረጥ መረጃ እንደሌላቸው ገልጸዋል መንግስት በሸማቂዎቹ ላይ እርምጃ ለመውሰድ አገልግሎቱን የሚያቋ ከሆነ ለህዝቡ ግልጽ አድርጎ ነውም ብለዋል። በሀገራችን አጠቃላይ ሰላም እና ደህንነት የማስከበር ስራ በክልላችን ተግባራዊ እየተደረገን ያለው የጥፋት ኃይሎች ኦሮሚያን የጥፋትና የግጭት ክልል በማድረግ የኦሮሞን ህዝብ በማሸበር በአካባቢ በሰላም ወጥቶ መግባት የማይችልበት ሁኔታ እየተፈጠረ ያለበት ከከተሞች፣ ዞኖች እና አንዳንድ የተወሰኑ ቀበሌዎች አካባቢ የሚታየውን ችግር ሙሉ በሙሉ በማቅረብ ክልሉ ሰላማዊ ለማድረግ ህዝብን በማወያየት ና ለማስተባበር ህዝቡ የአካባቢውን ሰላም ና ደህንነት እንዲያስከብር በዛ ላይ እየተሰራ ነው። በሌላ በኩል ሰላማዊ መንገድ የማይመርጡ ና ወደ ግጭት በማምራት በሀይል እርምጃ ወስደው አካባቢውን ለማሸበር የሚፈልጉ የሸማቂ ቡድን ሀይሎች እርምጃ ተወስዶ ከዚህ እኩይ ተግባራቸው እንዲታቀቡ ና የህዝቡ ሰላማዊ እንቅስቃሴው እንዲሰትን የማድረግ ስራ እየተሰራ ነው ያለው። ስለዚህ የኢንተርኔት ና የሞባይል ማቋረጥ እኔ በዚህ ደረጃ መረጃ የለኝም። የተለየ ሁኔታ የሚገለጽ ከሆነ መንግሥት ለህዝቡ ግልጽ አድርጎ የሚንቀሳቀስ ስለሆነ ከዚህ በፊትም ያንን ችግር ሲፈጠር እርምጃ ወስዶ ለማስተካከል ሲሞክር ያንን ህዝቡን አዌር አድርጎ እንዲያውቅ ተደርጎ የተገደበት ስለሆነ ይሄን ከዛ ጋር ይገናኛል አይገናኝም የምለውን መረጃ የለም። የክልሉ መንግስት ኮሚኒኬሽንስ ጉዳዮች ማህበራዊ ድረገጽ ላይ የኦሮሚያ ልዩ ኃይል ከሌሎች የክልሉ ጸጥታ አካላት ጋር በመሆን መንግስት ኦነግ ሸኔ ብሎ የሚጠራው ራሳቸውን የኦሮሞ ነጻነት ሸማቂዎች ብለው የሚጠሩ ቡድኖች ላይ እርምጃ እየወሰደ መሆኑን ገልጿል። በዚህ ዙሪያ ከሸማቂዎቹ ቃል አቀባይ ስልክ ስለማይሰራ ምላሽ ማግኘት አልተቻለም። ከዚህ ቀደም በምዕራብ ኦሮሚያ ታጥቀው በሚንቀሳቀሱ ሸማቂዎች ላይ መንግስት እርምጃ በወሰደበት ጊዜ የቴሌኮም አገልግሎት ለረዥም ጊዜ ተቋርጦ እንደነበረ ይታወሳል። ለአሜሪካ ድምፅ ናኮር መልካ ከአምቦ። ናኮር መልካን ለዘገባው እናመሰግናለን። አድማጮች አሁን ውይይታለን። አዲስ ክትባት ለኮቪድ-19 መከላከያ ዓለምን ክፉኛ ላስጨነቀውና የሰዎችን የኑሮ ዘይቤ በእጅጉ ለቀየረው የኮሮና ቫይረስ ወረርሽኝ ያልተገታ መዛመት ማቆሚያ ያበጅ ዘንድ ታላቅ ተስፋ ያሳደረ የመከላከያ ክትባት ነው። የዩናይትድ ስቴትሱ ግዙፍ የመድኃኒት አምራች ኩባንያ ፋይዘር እና የጀርመኑ ባዮቴክ የጋራ ምርመራ ውጤት የሆነው ይህ አዲስ የክትባት መድኃኒት በተለያዩ ሀገሮች በተመሳሳይ በመካሄድ ላይ ካሉና ከመጨረሻው የሙከራ ምዕራፍ ላይ ደርሰዋል ከተባሉ ከሌሎች አስር በላይ የክትባት መድኃኒቶች ውስጥ አንዱ ነው። በክትባቶች ፍቱንነት መመዘኛዎች እጅግ ከፍተኛ የሚሰኝ የዘጠና በመቶ አመርቂነት እንዳለው የተነገረለት ይህ ክትባት በስራ ላይ ለመዋል የፈቃድ ሰጪውን የዩናይትድ ስቴትሱን የምግብ የመድኃኒቶች አስተዳደር ይሁንታ በመጠባበቅ ላይ ነው። የክትባቱን ምንነት አሰራርና፣ ጠባይ የጥናትና የምርምር ውጤቶቹን ክትባቱ ለሕዝብ የሚዳረስበትን መንገድና እንዲሁም ሌሎቹን ተስፋ የተጣለባቸውን የክትባት መድኃኒቶች በሚመለከት ጭብጦች ዙሪያ ለመወያየት አንድ የመድኃኒቶች ጉዳይ አዋቂ ጋብዘናል። ፕሮፌሰር ብስራት ኃይለ መስቀል በሃዋርድ ዩኒቨርሲቲ መምህርና የክሊኒካል ፋርማሲ አስተዳደር ሳይንስ ትምህርት ክፍሎች ምክትል ሊቀመንበርም ናቸው። ፕሮፌሰር ብስራትን ያወያየው የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ለምሽቱም የውይይታቸውን የመጀመሪያ ክፍል ይዞ ቀርቧል። ፕሮፌሰር ብስራት ኃይለ መስቀል ቤተኛችን ኖት። በዚህ ፕሮግራማችን ተደጋግመን በምንጋብዞት ጊዜ በአጭር ግብዣ ፈጥነው ይገኙልናል። እንኳን ደህና መጡ። አሉላ፣ እኔም በጣም አመሰግናለሁ። መልካም ዜና የናፈቀን ዓለም ውስጥ ነው ያለ ነው በተለያዩ ምክንያቶች የኮቪድ አስራ ዘጠኝ ወረርሽኝ ፈተናዎችን ጨምሮ በተለያየ ቦታ የሚያሳስቡ ነገሮች በበዙበት በዚህ እኔና እርሶ በምንኖርበት ዩናይትድ ስቴትስ ከሁለት መቶ ሺ ሰው በላይ አልቋል ወይም በዚህ በሽታ ህይወቱን አቷል። ከሚሊዮን በላይ ለቫይረሱ መጋለጣቸው ይታወቃል። ቁጥሩ በሚያሰጋ ሁኔታ እያደገ ነው፣ ወደ አስር ሚሊዮን በአለም አቀፍ ደረጃ ታዲያ መልካም ዜና ነው እና አሁን የተገናኝንበት ዛሬ የኮቪድ-19 ክትባት ተገኘ የሚለው የሰዓቱ ትልቁ ዜና ነው። የዘጠና በመቶ ስኬት እንዳለው ተነግረዋል። ይሄ ዘጠና በመቶ ከተጠበቀው በእጅጉ የላቀ መሆኑም ነው የተነገረው። ፕሮፌሰር ብስራት፣ በዚህ ብርቱ ፈተና ውስጥ የተገኘ ትልቅ ተስፋ ነው እና ምን ማለት ነው? የሚቀጥለውስ ምዕራፍ ምንድን ነው? የዩናይትድ ስቴትስ መድኃኒት ቁጥጥር ባለስልጣን የሚፈቅደው ፍቃድ አስቸኳይ ነው የተባለው ለምንድን ነው? የአስቸኳይ ፍቃድ ምንድን ነው ያላለቀው ኤመርጀንሲ አፕሮቫል የተባለውን በአማርኛ በግርድፉ መመለሴ ነው ምንድን ነው እንደው በጠቅላላው ቀጣዩ ምዕራፍ ይሄ ለብዙዎቻችን መቼም በጣም ኤክሳይቲንግ ነው ብዙ ካምፓኒዎች ናቸው እዚህ ላይ እየሰሩ ያሉት እንደውም በጣም የምንጠብቀው የሞደርና የሚባለውን ነበር ከዛ በቅድሚያ የፋይዘር መጣ ፋይዘር ፌስ ትሪ የሚባል ጥናት አለ ወደ አርባ አራት ሺህ ሰው ነው ኢንቮልቭ ያደረገው እዚህ ጥናት ውስጥ ክትባቱ ቢኤንቲ መቶ ስልሳ ሁለት ይባላል ስድስት ሀገሮች ላይ ነው የተጠናው። አሜሪካ ሀገሪፍ ነገር ዋናውን ሲደረግ እንጂ ስድስት ሀገሮች ናቸው በዚህ ላይ ኢንቮልቭ ያደረጉት እና የተሰጣቸው ክትባቱ ሁለት ዶዝ ነው። መጀመሪያውን ይወስዱ እና ከ ከሶስት ሳምንት በኋላ ሌላውን ይሰጣቸዋል ማለት ነው እና ከዚህ ከአርባ አራት ሺህ ሰዎች ውስጥ ዘጠና አራት ሰዎች ቫይረሱ ኢንፌክትድ ሆነዋል እና ሲከፋፍሏቸው ዘጠና ፐርሰንት ማለት ክትባቱ ከተወጉት ከአስሩ ዘጠኙ አይዛቸውም፣ አንዱ ሰው ይይዘዋል። ባይወጉ ኖሮ ግን አስሩም ይይዛቸው ነበረ። ስለዚህ ክትባት በመስጠታችን ከአስር ሰው ዘጠኝ ሰው አዳነ ማለት በጣም ትልቅ ነገር ነው። ምክንያቱም እነ ዳክተር ፋውች የመሳሰሉት ኤፍዴ ራሱ ከሰባ በመቶ ካዳንክ፣ ሰባት ሰው ከአስር ሰው ካዳንክ በቂ ነው አፕሩቭ ለመደረግ ተሳካለት ነው የሚባለው። እና ይሄ ስፔክት ከተደረገው በላይ ነው የወጣው እና ለየት ለየት ያለ ቫክሲን ነው። ቫክሲኑ የሚለየው ክትባቱ የሚለየው ይቅርታ፣ ቫክሲን እና ክትባት እያልኩ ነው የማወራው። ክትባቱ የሚለየው ምንድን ነው? ኤምአርኤን የሚባል ፕሮቲን አለ፣ እሱን ነው። የሌሎቹ ክትባቶች ከራሱ ከጀርሙ ከቫይረሱ ወይ የተወሰነ ነገር ቆርጠው ወይ አዳክመውት ነው ያንን ነው የሚወጉን፣ ሰውነታችን ለዛ ተከላካይ እንዲፈጠር። ይሄኛው ግን ፕሮቲን ስለሆነ በስህተት እንኳን ሰው ይሄንን ክትባት ቢወስድ ቫይረሱ አይዘ የሚመጣበት አደጋ የለም የሚመጣበት አደጋ የለም። እና በሱ ምክንያት ነው ቶሎ እንዲፈጥነ ያደረጉት። ሌላው ትልቁ ነገር ምንድን ነው? ኮሮና ቫይረስን እኮ ስናቅ ቆይተናል። ከ2002 ጀምሮ ስለ ኮሮና ቫይረስ እናቃለን። ኮቪድ 19 ነው አዲስ እንጂ ስለ ኮሮና ጸባይ ስለምናቅ ከአሁን በፊትም ሪሰርቾች ይሰሩ ነበረ። እና ኤምአርስ እና ሳርስ ይሰሩ ስለነበረ አሁን ይሄ እንዲህ በአንድ አመት በአጭር ጊዜ ሊፈጥን የቻለው ከዜሮ አይደለም የተጀመረው፣ ኦልሬዲ እውቀቱ ስለነበረን ነው። እና ይሄ በጣም ኤክሳይቲንግ ነው፣ ለብዙ ሜዲካል ፊልዶች። በዚህ ደረጃ ላይ ነው ያለ ነው። መልካም የክትባቱን ፍቃድ በተለመደው መደበኛ ሳይሆን አሁንም በዚህ ደረጃ ሆነ የአስቸኳይ ፍቃድ ወይም ኢመርጀንሲ አፕሩቫል ተብሏል። ምንድን ነው ያላለቀው? ለምን አስቸኳይ ተባለ? አስቸኳይ የተባለው አንደኛ ጥናቱ አላለቀም። ይሄ ኢንትሪም ሪፖርት ይባላል። መካከል ላይ የወጣ ሪፖርት ነው። በቂ ነበር ሲኖራቸው ያወጡት ነው እንጂ ገና ጥናቱ እየቀጠለ ነው። ሙሉውን ጨርሶ አላለቀም ማለት ነው። ሌላው ደግሞ ምንድን ነው፣ ክትባቱን ከወሰዱ በኋላ ስድስት ሳምንት መቆየት አለባቸው። ሰውነታችን ቀስ እያለ ነው ሪስፖንድ የሚያደርገው እና ያንን ለማድረግ ጊዜ ስለሚፈጅበት ሌላ ስድስት ሳምንት ቆይተን ነው ውጤቱን የምናውቀው። ሁለተኛ ሶስተኛ በኖርማል ፕሮሰሱ ከሄደ ጥያቄው ወይም የሚያስፈልገው የሚሞላው የፎርመ ብዛት ብዙ ስለሆነ ኤፍዲኤ ፈቃድ ለማግኘት ያንን ለማስጨረስ ያን ሁሉ ጊዜ ከፈጀ ይሄ የፐብሊክ ሄልዝ ኢመርጀንሲ ስለሆነ በዚህ በኢመርጀንሲ አፕላይ እንዲደረግ ተደርጓል። ከአሁን በፊት ነው አድርገነዋል። ምሳሌ ለምሳሌ ኤች አይ ቪ መድኃኒት የመጣ ጊዜ የመጀመሪያው መድኃኒት እንደሱ ነው። ብዙዎቹ በመድ በኢመርጀንሲ የመጡ ናቸው። አሁን አንደኛውም እንደውም ፕሬዚዳንት ትራምፕ ሁሉ የወሰደው አንቲቦዲ ሞኖክሎናል አንቲቦዲ የሚባለው እንዲዙ በኤመርጀንሲ ነው የተፈቀደው እና ጥናቶቹ እስከሚያልቁ ድረስ ሰው ማለቅ የለበት። የወሰነ ጥናት ካሳየ አፕሩቭ እናርገውና ፕሮሰሱ ይቀጥል አለማድረግ አሁን አስር ሰው በበሽታው ከመያዝ ዘጠኙን የምናድን ከሆነ ፔፐር ወርኩ ይመጣል፣ ይስተካከላል። እስከዚያ ግን አፕሩቭ እናደርገው በሚል ነው መርጀንሲ እንደተባለው እንዲህ ያለ አመርቂ ውጤት ያሳየ የምርምር ውጤት በእርግጥም ካለው ፈተና አንጻር መፍጠኑን መረዳት አያዳግትም። ፕሮፌሰር ብስራት ምናልባትም ካነሱት የመጨረሻ ነጥብ የሚለጥቅ ጥያቄ ለአንሳ፣ በጥናቱ የሚቀጥሉ ያልታወቁ ነገሮች እንዳሉ ተገልጸዋል። እነኚህ ያልታወቁ ነገሮች ውስጥ ይሄ ጥናት 44 ሺህ ሰዎችን እንዳካተተ በስድስት ሀገሮች መካሄዱን ቀደም ብለው ጠቅሰዋል። ወረርሽኝ በእጅጉ የሚያጠቃቸው አረጋውያን ላይ የሚኖረው ተጽዕኖ ምን ሊሆን ይችላል የሚለው በነፍሰ ጡር እናቶች ላይ ምን ሊያሳድር ይችላል፣ በሕፃናት ላይ ገና መጀመሩን አንብብ ያለው እነማን ተካተቱ? እነማንስ አልተካተቱም? እስኪ ያልታወቁትን ምንም እንኳን ገና ወደፊት የሚመጡ ቢሆኑ ከወዲሁ መረዳት የምንችላቸውን አንዳንድ ነጥቦች ብርሃን ይፈንጥቁበት። ጥሩ ነገር ነው የመጣው አሁን የጠየቃቸው ጥያቄዎች በሙሉ በሙሉ የሜዲካል ኮሚኒቲ እየጠየቀ ያለው ጥያቄ ነው። አንደኛ ሰውነታችን መከላከያ ከሰራ በኋላ ለምን ያህል ጊዜ ነው የሚቆየው? እስካሁን የምናውቀው ለስድስት ሳምንት ነው። ስድስት ወር ይቆያል፣ ሶስት ወር ይቆያል፣ አንድ አመት ይቆያል። አሁን አንዳንድ ክትባቶች እስከ አስር ዓመት የሚቆዩ አሉ። ለምሳሌ ነ ቴታነስ ሲወሰድ እንደሆነ በአስረኛው ዓመት ነው የሚያስፈልገው። አንዳንዱ ሌላ አዲስ የሚያስፈልገው ድጋሚ የሚያስፈልገው ሰውነታችን ምክንያቱም አንዴ ሰውነታችን ያን ጦር መሳሪያ ካዘጋጀ በኋላ ሰውነታችን ያ ቫይረስ ካላገኘው እስከ መቼ ድረስ ነው ያንን ጦር አዘጋጅቶ የሚያስቀምጠው? ጊዜው ወሳኝ ነው፣ እሱ አይታወቅም። ሌላው ያልከው ምንድን ነው? እነማን እነማን ናቸው እነዚህ አርባ አራት ሺህ ሰዎች ጥናት ውስጥ የገቡ? አልተናገሩም። ካምፓኒው፣ ሁለት ካምፓኒዎች ናቸው ፋይዘር እና ባዮንቴክ የሚባል ባዮንቴክ ነው ቴክኖሎጂውን ዲቨሎፕ ያደረገው ፋይዘር ነው ክሊኒካል ትራያሉ የሰራው አልተናገሩም። ነማን እንደሆኑ ዲቴሉን አናውቅም። ሶ፣ ለወጣት ብቻ ነው የሚሰራው ለበሽተኞች ይሰራል የሚለው ጥያቄ ገና እንደተንጠለጠለ ነው። ሌላው ትልቁ ሰዎች እየጠበቁ የነበሩት ምንድን ነው? እኔ ክትባቱን ካገኘው ለሌላ ሰው አስተላልፋለሁ ወይ? ከተከተብኩ በኋላ ነው ራሴ ብቻ ጠብቄ ነው የሚለው፣ ቫይረሱ እኔን አይጎዳኝም ምክንያቱም መከላከያ አለኝ። ለሌላው ሰው አደገኛ ነኝ አይደለሁም? የሚለው ነገር እሱም ጥያቄ ስቲል አልተመለሰም። ሌላ በሽታ ያላቸው ሰዎች ይሄንን ቫክሲን ሲወስዱ ኦረዲ የሰውነት መከላከያቸው በጣም የማይሰራ ይቀዘቀዘ በተለያየ በሽታ እንደሌላው ጠንካራ የሆነ መከላከያ ይፈጥራሉ ይፈጥራሉ? እነዚህ እንደዚህ ሁሉ ጥያቄዎች ገና ናቸው መልስ ያላገኝል ናቸው። መልካም፣ ያልተመለሱት ጥያቄዎች ፍለጋው ይቀጥላል። ምናልባት ሌላ ትልቁ ጥያቄ ይሄ ክትባት ከወጣም በኋላ እንዴት ይዳረሳል፣ ማ መቼ ያገኛል የሚለው ነው። በእርግጥ ጥናቱ የተመለከተው ለምሳሌ በነጮች ላይ ብቻ የተደረገ ጥናት ቢሆን ለጥቁሮች ይሰራሉ ወይ ማንስ ከዚህ ተጠቃሚ መሆን ይችላል የሚለውን እንድናይ ይረዳል። እና ማ መቼ ያገኛል፣ የስርጭቱስ መንገድ ምን ይመስሎታል? አድማጮች አሉላ ከፕሮፌሰር ብስራት ኃይለ መስቀል ጋር የጀመረው ውይይት አልተቋጨም። በመጨረሻ ክፍል ውይይታቸው መጨረሻ ላይ ለሰማነው ጥያቄና ለቀሪው በመጪው ሳምንት ፕሮግራማችን ይመለሳሉ። ለአሁኑ ግን እንግዳችንን ፕሮፌሰር ብስራትን እናመሰግናለን። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ ብላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና አደሩ።